ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 9 2011 ዓ ም ስርጫችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና አዲሱ አበበንን። ጤና ይስጥልን፣ እንደምናምሽታችኋል። ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ አድርጓል። አሁን ባለንበት ሀገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንድ ሲሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየ ናቸው እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስሩ የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለን። አቶ እሸቴ አስፋው የንግድ ሚኒስትር ዴታ ናቸው። ዘገባ ይኖረናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ሕዝባዊ መሠረት እንዳይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአዴግ ምክር ቤት አስታወቀ። ጽንፈኛ ብሔርተኝነት ስርዓተ አልበኝነትና የሕገ በላይነትን አለማክበር የአገራዊ አንድነታችን ችግሮች ናቸው ብሏል። ምክር ቤቱ ዛሬ ባወጣው መግለጫ ለውጥን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የአገር ህልውና ጉዳይ ነውም ብሏል። ዝርዝሩ በአብይ ርዕስ ይቀርባል። ፖሊስ በከባድ የሙስና ወንጀል በጠረጠራቸው የመንግሥት ባለሥልጣናት ላይ የጠየቀው የ14 ቀናት ተጨማሪ የምርመራ ጊዜ ተፈቀደለት። ተጠርጣሪዎቹ የጠየቁትን የዋስትና መብት ፍርድ ቤቱ ውድቅ አድርጓል። ችሎቱ በአንድ መዝገብ ላይ በቀረበው ክርክር ብይን ለመስጠት ለነገ ቀጠሮ ሰጥቷል። መለስካቸው አማሃን ተጨማሪ ያለው ከአዲስ አበባ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ወንጀል ችሎት በተለያዩ መዝገቦች ላይ ብይን ሰጥቷል። ሰሞኑን በከባድ የሙስና ወንጀል ተጠርጥረው በቁጥጥር ስር ከዋሉት መካከል በእነ አቶ ተስፋዬ ብርሃኑ፣ በእነ አቶ አትክልት ተካና በእነ አቶ ኃይለሥላሴ ቢሆን መዝገቦች ላይ የአመልካች የፌዴራል ፖሊስንና የተጠርጣሪ ጠበቆችን ክርክር ሲያዳምጥና ሲመረምር ቆይተዋል። ፌዴራል ፖሊስ እንዳመለከተው ቀደም ሲል በተጠርጣሪዎቹ ላይ የማስረጃ ሰነዶችና የምስክሮችን ቃል የሰበሰበ ቢሆንም ብዙ ቀሪ ሥራዎች እንዳሉት በመዘርዘር በሁሉም ተጠርጣሪዎች ላይ ተጨማሪ የአስራ አራት ቀን ምርመራ ጊዜ እንዲሰጠው ለፍርድ ቤቱ አመልክቷል። ተጠርጣሪዎቹ ከፍተኛ ሥልጣን ላይ የነበሩና አቅም ያላቸው ስለሆኑም ምስክሮችን ሊያስፈራሩ ወይንም ሊያባብሉ የሚችሉ ከመሆናቸውን ባሻገር የተጠረጠሩበት ወንጀል ድርጊት ከአስር ዓመት በላይ በእስር የሚያስቀጣ በመሆኑ የተጠርጣሪዎቹ የዋስትና መብት ጥያቄ ውድቅ እንዲደረግም ጠይቋል። የተጠርጣሪ ጠበቆች በበኩላቸው ፖሊስ እንዳለው በተጠርጣሪዎች ላይ በቂ ማስረጃ ካሰባሰበ ክስ መመስረት አለበት እንጂ ተጨማሪ የምርመራ ጊዜ መጠየቁ ተገቢ አይደለም ሲሉ ተከራክረዋል። ከዚህ አልፎም የሚቀሩ የምርመራ ስራዎች ብሎ የዘረዘራቸው ጉዳዮች ተጠርጣሪዎችን በእስር ለማቆየት በቂ ምክንያቶች እንዳልሆኑ ተከራክረዋል። ስለሆነም ፖሊስ የጠየቀው የ14 ቀን ተጨማሪ የምርመራ ጊዜ ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ ይህን ክርክራቸውን የሚያልፈው ከሆነም በጣም አጭር ቀጠሮ እንዲሰጣቸው አመልክተዋል። ፍርድ ቤቱ የሁለቱንም ወገን ክርክር እንደመረመረ ጅምር የምርመራ መዝገቦችንም በጽፈት ቤቱ አስቀርቦ መመልከቱን ገልጾ የተጠርጣሪ ጠበቆችን ጥያቄ ውድቅ በማድረግ በሁሉም መዝገቦች ላይ የ14 ቀን ተጨማሪ ምርመራ ጊዜ ለፖሊስ ፈቅዷል። የተጠርጣሪዎቹን የዋስትና ጥያቄም ውድቅ በማድረግ ለሚያዝያ 24 ቀን 2011 ዓ ም ተለዋጅ ቀጠሮ ሰጥቷቸዋል። ይኸው ፍርድ ቤት በእናቶ ይገዙ ጣባ መዝገብ ላይ የፖሊስንና የተከሳሽ ጠበቆችን ክርክር ከሰማ በኋላ ብይን ለመስጠት ለነገ ከቀትር በኋላ ቀጠሮ ይዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕተ ዓመት በላይ ዳቦ በማምረትና በመሸጥ ንግድ ላይ የቆየው ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሬ ሳያደርጉ የቆዩት ከመንግሥት ጋር በነበራቸው ስምምነት የስንዴ ዋጋ እየተደጎሙ በመቆየታቸው እንደነበረ የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጠው ከአራት ዓመታት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ለኪሳራ እንደዳረጋቸው ተናግረዋል። ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነጻ ገበያ ይሸጣለሁ የማለት መብት እንዳለው ጠቅሶ ነገር ግን በተለይ በዚህ ወቅት በትስስር ውስጥ ሆኖ ቢሰራ መልካም ነበር ብሏል። መጽሔት ዝርዝር ይኖረዋል። በሶማሌ ክልል ተፈናቅለው የነበሩ 250 ሺህ ሰዎችን መልሶ ማቋቋሙን የክልሉ መንግሥት አስታወቀ 665 ሺህተፈናቃዮች ያሉበትና በተፈናቃዮች ብዛት ከሁሉም ክልሎች ቀዳሚ እንደሆነ የሚነገረው ሶማሌ ክልል እንዳቋቋማቸው ዛሬ የኢትዮጵያ ንግድ ባንክ ለተፈናቃዮች መደገፊያ 35 ሚሊዮን 167 ሺህ ብር በለገሰበት ስነ ስርዓት ላይ የተናገሩት ርዕሰ መስተዳድሩ አቶ ሙስጠፋ መሐመድ ለ20 ሺህ አባወራዎች ቤቶች መሰራታቸውን አመልክተዋል። ቀሪዎቹ ደግሞ የተወሰነ ድጋፍ ተደርጎላቸው ወደ ቀድሞ ቀዬዎቻቸው እንዲመለሱ እንደሚደረግ መገለጹን ሪፖርተራችን አዲስ ቸኮል ዘግቧል። ዝርዝር ዘገባ በነገው ምሽት ይዘን እንመለሳለን። በሌላ የሶማሊያ ዜና ሞጋዲሾ ውስጥ በደረሰ የመኪና ቦምብ ፍንዳታ እስካሁን ባገኘነው አሃዝ መሰረት አራት ሰዎች ሞተው ሌሎች አስራ ሶስት ቆስለዋል። ቦምብ የተጠመደባት መኪና ማካአል ሙከራማ መንገድ ላይ እንደቆመች የደረሰው ፍንዳታ ለፖሊስ ጣቢያ ቅርብ እንደነበር ታውቋል። ነውጠኛው አልሻባብ ለጥቃቱ ኃላፊነት ወስዷል። ፍንዳታው ሞቀዲሾ ውስጥ ዛሬ ረቡዕ ለሁለተኛ ጊዜ መድረሱ እንደሆነም ፖሊስ ገልጧል። አልሻባብ ሁሌም እንደሚያደርገው የዛሬው ፍንዳታም የደረሰው የትራፊክ መጨናነቅ በሚኖርበት ሰዓት እንደሆነም ተገልጧል። ተከታታይ የዩናይትድ ስቴትስ የአየር ጥቃቶች ከተካሄዱ ወዲህ የአልሻባብ እንቅስቃሴም ሞቀዲሾ ውስጥ በብዛት ተስተውሏል ተብሏል። ዶክተር አብይ አህመድ ከታይም መጽሔት መቶ ተጽዕኖ ፈጣሪዎች አንዱ ሆነው ለ2019 ዓ ም እትሙ ተመረጡ። ታይም መጽሔት በየዓመቱ የተጽዕኖ ፈጣሪዎች ዝርዝር ማውጣት ከጀመረ 16ኛ ዓመቱ ሲሆን በዓለም ዙሪያ በመብቶች ተከራካሪነት በፈጠራና በስኬት የተዋጣላቸው የሚላቸውን ሰዎች ከዓለም ዙሪያ ይሰይማል። ተጽዕኖ ፈጣሪዎች የሆኑ ከሺህ በላይ የታይም ተመራጮች ከመንግስት፣ ከንግድ፣ ከመዝናኛ፣ ከጤና፣ ከስፖርትና ከሳይንስ ዘርፎች የታዩ ናቸው። ታይም የመጪ ትውልድ መሪዎች የሚላቸውንም በዚሁ የመቶ ተጽዕኖ አሳዳሪዎች ዝርዝሩ ያካትታል። የተመራጮቹ ማንነት ከመቶ ሚሊዮን በላይ ለሚሆነው የታይም መጽሔት ታዳሚና በሌሎችም መደበኛና የማኅበራዊ መገናኛዎች በዓለም ዙሪያ እንደሚገለጽ ታይም በዌብሳይቱ ላይ አስታውቋል። ብሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አውሮፕላን አደጋ የሞቱ 157 ሰዎችን አርባኛ የህልፈት ቀን በነገ ዕለት ቦታው ላይ ተገኝተው ለማሰብ የብሾፍቱ ከተማ ወጣቶች በአንድነት ተሰባስበዋል። የብሾፍቱ ወጣቶች አርባ ቀኑን ለማሰብ የወሰኑት ከከተማቸው 36 ኪሎ ሜትር ርቀት ላይ በሚገኘው አውሮፕላኑ በወደቀበት ስፍራ አቅራቢያ የሚገኙ ነዋሪዎች ሰባተኛና 12 ቀኑን ጠብቀው ሀዘናቸውን የገለጡበት መንገድ ልባቸውን ስለነካው መሆኑን የዝክሩ አስተባባሪ ተባባሪዎች ለአሜሪካ ድምፅ ተናግረዋል። በዝግጅቱ ላይ የተለያዩ እምነቶች አባቶች ጸሎት እንደሚያደርጉና ከቀይ መስቀል ማህበር ጋርም በመተባበር በቦታው ላይ ደም እንደሚለገስ እንዲሁም በአካባቢው ለሚገኙ ተማሪዎች የመማሪያ ቁሳቁስ እርዳታ እንደሚሰጥ አስተባባሪዎቹ አክለው አመልክተዋል። በዚህም ላይ መጽሔት ዝርዝር ይኖረዋል። ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፈው ሳምንት በጦር ጄኔራሎቻቸው ከሥልጣን ለተወገዱት የሱዳን የቀድሞ ፕሬዚዳንት ኦማር ሐሰን አልበሽር ጥገኝነት ልትሰጥ እንደምትችል ዩጋንዳ ዛሬ አስታወቀች። በሌላ በኩል ግን ይህ እርምጃ በአልበሽር መንግሥት ግፍ ለተፈጸመበት የሱዳን ሕዝብ ስድብ ነው ሲሉ አንድ የዩጋንዳ የሰብአዊ መብቶች ተሟጋች ተቃውመዋል። ሐሊማ አቱማኒ ከካምፓላ ያጠናቀረችው ያጠናቀረችው ዘገባ አለ። ቆንጅታ ታቀርበዋለች የዩጋንዳ የውጭ ጉዳይ ሚኒስትር ደኤታ ኦኬሎ ኦሪየም ናቸው፣ ከስልጣናቸው የተወገዱትን የሱዳኑን ፕሬዝደንት ሀገራችን ትቀበላቸው ይሆናል ብለው ትናንት የተናገሩት። ፕሬዚዳንት ኦማር በሽር ዩጋንዳ ጥገኝነት እንድትሰጣቸው ካመለከቱ የዩጋንዳ ፕሬዝዳንት ሊቀበሉት ይችላሉ። ኦሪየም ዛሬ ለቪኦኤ በሰጡት ቃል ዩጋንዳ በሽር ልምጣ ብለው ከወሰኑ ማንንም ይቅርታ የምትጠይቅበት ጉዳይ አይደለም ብለዋል። አክለውም ሚኒስትር ደኤታው የቀድሞውን የሱዳን ፕሬዚደንት በሽርን በጦርነት ወንጀል በሰብና ላይ በተፈጸሙ ወንጀሎች በዳርፉር ህዝብ ላይ የዘር ማጥፋት ፈጽመዋል ብሎ በመወንጀል እንዲታሰሩ ማዘዣ ያወጣባቸውን የዓለም አቀፍ ወንጀል ፍርድ ቤት ዩጋንዳ እውቅና ያልሰጠችው አካል እንደሆነ ተናግረዋል። የዩጋንዳ ሽግግር ፍትህ ዓለም አቀፍ ማዕከል ኃላፊ ሳራ ካሴንዴ በበኩላቸው የሚኒስትር ደኤታው መግለጫ አሳዛኝና የበሽርን ሰለባዎች እንደ መስደብ የሚቆጠር ነው ሲሉ ነቅፈዋል። ዩጋንዳ አይሲሲን ማለት ዓለም አቀፉን ፍርድ ቤት ያቋቋመውን የሮሙን ድንጋጌ የፈረመች ሀገር ሆና ሳለ ሚኒስትር ደኤታው ስለምን ይህን ይላሉ ያሉት ካሳንዴ ዩጋንዳ በሽር አገሯን ከረገጡ የማሰር ህጋዊ ግዴታ አለባት ብለዋል። ይህም ብቻ አይደለም አሉ አስከትለው ዩጋንዳ የ1951ዱን የስደተኞች ዓለም አቀፍ ድንጋጌ ፈርማለች። ያ ድንጋጌ በጦር ወንጀል እና በዘር ማጥፋት የተከሰሱ ሰዎችን በስደተኝነት መቀበልን በሕግ የሚከለክል ነው ሲሉ አስታውሰዋል። በአፍሪካ ጉብኝት ላይ የሚገኙት የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ በአይቮሪኮስት ኮኮ ካካኦም ይባላል ኢንዱስትሪ ውስጥ የተሰማሩ ሴቶችን ለመደገፍ የታሰበ የሁለት ሚሊዮን ዶላር ድጋፍ ዛሬ ይፋ አድርገዋል። ከባድ ቃጠሎ የደረሰበትን የፓሪሱን ኖትርዳም ካቴድራል በአምስት ዓመታት ውስጥ ወደ ነበረበት አቋሙ እንዲመለስ እንደሚሰሩ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ትናንት ቃል ገብተዋል። የፖለቲካ ግድያ ለመፈጸም በሩሲያ የደህንነት ኃይሎች ተሰማርተው ነበር ያሏቸውን ሰባት ሰዎች በቁጥጥር ሥር ማዋላቸውን የዩክሬን ባለሥልጣናት አስታወቁ። በኪየቭ ክስ ላይ ከሞስኮ የተሰማ ምላሽ እስካሁን የለም። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ አጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎሄርዝ በፌስቡክ ደግሞ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቦ ሚያዝያ 9 2011 ምሽት ፕሮግራማችን ነው። የቢሾፍቱ ወጣቶች በቦይንግ 737 ማክስ 8 አይሮፕላን አደጋ የሞቱ 157 ሰዎችን አርባኛ የህልፈት ቀን ነገ ይዘክራሉ። ዛሬ የምንኖረው ኑሮ በፍቅር፣ በሰላም፣ በእርቅ መኖር እንደምንችል የትልቅ የሚያሳይ ሁኔታ ነው የተፈጠረው። ስለዚህ ይህንንም ታሳቢ አድርገን በእውነት በፍቅር እንድንኖር፣ በጣም አጭር ለሆነች እድሜ በመተሳሰብ እንድንኖር፣ በርህራሄ አንዳችን ለአንዳችን እጅ ለእጅ ተያይዘን የምንኖረው ኑሮ እንዲሆን፣ ለዚህ ለአጭር እድሜ ምሳሌ የሚሆን ነገርም በዛው ቦታ ላይ እናድርግ ብለን ይወጣ ነው። በመጽሔት ዘገባለን። በዚህ ላይ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያም የዕለቱ አብይ ርዕስ ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ሕዝባዊ መሠረት እንዳይይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአዴግ ምክር ቤት አስታውቋል። ጽንፈኛ ብሔረተኛነት፣ ሥርዓት አልበኝነትና የሕግ የበላይነትን አለማክበር የአገራዊ አንድነታችን ችግሮች ናቸው ብሏል። ምክር ቤቱ ዛሬ ባወጣው መግለጫ ለውጥን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የአገር ህልውና ጉዳይ ነውም ብሏል። እስክንድር ፍሬው በመግለጫው ላይ ተንተርሶ ተከታዩን ዘግቧል። ለሁለት ቀናት ያካሄደውን መደበኛ ስብሰባ ትናንት ማጠናቀቁን ተከትሎ ነው 180 አባላት ያሉት የኢህአዴግ ምክር ቤት የደረሰበትን ድምዳሜ ይፋ ያደረገው። ምክር ቤቱ እንዳለው ሀገራዊ የለውጥ ሂደቱ ያለበትን ደረጃና የተከናወኑ የፖለቲካና የድርጅታዊ ስራዎችን አፈጻጸም ገምግሟል። ውይይት ከተካሄደባቸው ጉዳዮች መካከል ደግሞ ለውጡን እየተፈታተኑ ያሉ ተግዳሮቶች ይገኙበታል። ከዚህ አንጻር ለውጡ ህዝባዊ መሰረት ይዞ እንዳይጓዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያደረጉ መሆናቸውን ጠቁሟል። እነዚህ ኃይሎች እነማን እንደሆኑ ግን በዝርዝር አላስቀመጠም። ከዚሁ ጋር ተያይዞ ግን ጽንፈኛ ብሔርተኝነት፣ ስርዓት አልበኝነትና የሕግ የበላይነትን የማረጋገጥ ፈተናዎች የአገራዊ አንድነታችን ችግሮች ናቸው ብሏል። እነዚህን ችግሮች በተባበረ ክንድ በመፍታት ለውጡን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የሀገር ህልውና ጉዳይ መሆኑንም አስታውቋል። ከለውጡ ተቃራኒ ያሉ አስተሳሰቦችን መግራትና ተግባራትን መክታት ወቅቱ የሚጠይቀው ቁልፍ ተልእኮ መሆኑን እንዳሰመረበት ምክር ቤቱ አስረድቷል። ግጭቶችና አለመረጋጋቶችም ምክር ቤቱ ውይይት ካደረገባቸው ጉዳዮች መካከል ናቸው። ለግጭትና ለመረጋጋት የሚዳርጉ ሁኔታዎች በግልጽ ተለይተው በአስቸኳይ መታረም እንዳለባቸው፣ መንግስትም ህግን የማስከበር ቁልፍ ኃላፊነቱን በጥብቅ መወጣት እንደሚገባው የጋራ ስምምነት ላይ ተደርሷል ይላል መግለጫው። ክልሎችና የየአካባቢው መዋቅሮችም የየራሳቸውን ህገ መንግስታዊ ግዴታ እንዲወጡ አቅጣጫ አስቀምጧል። በግጭቶች ምክንያት የተፈናቀሉ ዜጎች ጉዳይ ውይይት የተደረገበት ሌላው ነጥብ ነበር። ችግሩን ከመሰረቱ ለመፍታት ከሚደረገው ጥረት ጎን ለጎን ተፈናቃዮችን ወደ ቀያቸው ለመመለስ መሰራት እንዳለበት አጽንኦት መስጠቱን ነው መግለጫው የጠቆመው። ከውጭ ግንኙነት አንጻር ደግሞ ከኤርትራ መንግስትና እና ህዝብ ጋር የተጀመረው ግንኙነት ሁለቱ ሀገራት ያላቸውን ባህላዊ፣ ኢኮኖሚያዊና ማህበራዊ ትስስር የሚያጠናክሩ እድሎችን አሟጦ መጠቀም በሚያስችል መልኩ ተጠናክሮ እንዲቀጥል ወስኗል። እንደ መግለጫው የውስጠ ድርጅት ዲሞክራሲና የአመራር አንድነትም ሰፊ ውይይት ተካሂዶበታል። በራሱ በኢህአዴግ አባል ድርጅቶች መካከል ያለውን ግንኙነት ጨምሮ ማለት ነው። በህት ድርጅቶችና በአመራሩ መካከል የሚታየውን መጠራጠር በመፍታት የአስተሳሰብና የተግባር አንድነት ማምጣት የሚቻልበት ሁኔታ ላይ መክሯል ይላል መግለጫው። ከዚህ ግንኙነት አንጻር አገርንና ህዝብን ማዕከል ያደረጉ ጉዳዮች ላይ መግባባት መፈጠሩንም ነው ያመለከተው። መግለጫው እንደጠቆመው እስካሁን በለውጡ የተመዘገቡ ስኬቶችንና ድሎችን የሚያሰፉና ጉድለቶችን የሚያርሙ እንቅስቃሴዎች በጊዜ የለንም መንፈስ መፈጸም እንዳለባቸውም ኢህአዴግ አቅጣጫ አስቀምጧል። የጋራ መግባባት ተደረሰባቸው አቅጣጫ ተቀመጠ በሚል በመግለጫው የተጠቀሱ ነጥቦች ያለፉት በሙሉ ድምፅ ሳይሆን በአብላጫ ድምፅ መሆኑን የኢህአዴግ መግለጫ አመልክቷል። ማን ተቃወመ ማን ደገፈ የሚለው ግን አልተብራራም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር አመሰግናለሁ። ለዘገባው ተጨማሪ ማብራሪያዎች፣ ትንታኔዎችና አስተያየቶችን ይዘን እንመለሳለን በመጪ ቀናትና ዝግጅቶች። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ዘገባ ርዕስ ነበር። የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አውሮፕላን አደጋ የሞቱ 157 ሰዎችን አርባኛ የህልፈት ቀን በነገ ዕለት ቦታው ላይ ተገኝተው ለማሰብ የቢሾፍቱ ከተማ ወጣቶች በአንድነት ተሰባስበዋል። የቢሾፍቱ ወጣቶች አርባ ቀኑን ለማሰብ የወሰኑት ከከተማቸው 36 ኪሎ ሜትር ርቀት ላይ በሚገኘው አውሮፕላኑ በወደቅበት ስፍራ አቅራቢያ የሚገኙ ነዋሪዎች ሰባተኛና አስራ ሁለተኛ ቀናቸውን የገለጡበት መንገድ ልባቸውን ስለነካው መሆኑን የዝክሩ አስተባባሪዎች ለአሜሪካ ድምጽ ተናግረዋል። በዝግጅቱ ላይ የተለያዩ እምነት አባቶች ጸሎት እንደሚያደርጉና ከቀይ መስቀል ማህበር ጋር በመተባበርም በቦታው ላይ ደም እንደሚለገስ እንዲሁም በአካባቢው ለሚገኙ ተማሪዎች የመማሪያ ቁሳቁስ እርዳታ እንደሚሰጥ አስተባባሪዎቹ አክለው አመልክተዋል። ጽዮን ግርማ ዝርዝሩን ይዛለች። የኮምፒውተር ባለሙያው ወጣት በሱ ፈቃድ ሙልጌታ ተወልዶ ያደገው በቢሾፍቱ ከተማ ነው። መጋቢት አንድ ቀን 2011 ዓ ም ከከተማዋ 36 ኪሎ ሜትር ርቀት ላይ በተከሰከሰው የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 ማክስ ኤት አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የአየር መንገዱ ሰራተኞች ላይ የደረሰው ህይወት የማሳጣት አደጋ በደረሰበት አካባቢ ለነበሩትም ሆነ ለከተማው ህዝብ ከፍተኛ የሐዘን ስሜት የፈጠረ እንደነበር ይናገራል። በተለይ አካባቢው ላይ የነበሩት ነዋሪዎች ሐዘናቸውን ይገልጹበት የነበረው መንገድ የሁሉንም ሰው ስሜት የነካ እንደነበር ያስታውሳል። ይህ ስሜት አርባኛ ቀኑን ጠብቀው በጋራ ሟቾቹን ለማሰብና ሐዘናቸውንም ለመካፈል እንዳነሳሳቸው ይናገራል። በዛች በገጠር ከተማ ላይ የሚኖረው ሰው ስድስት እና አስራ ሁለትን እያወጣ ሀዘኑን የሚገልጽበት ሁኔታ ነበር። እና ያንን ልብ ስናይ በጣም እኛ ከተማ ውስጥ ያለን ሰዎች ይሄ ነገር በጣም ትልቅ እሴት ነው። ኢትዮጵያውያኖች ይሄ ርህራሄ የተሞላ ልብ ሀዘኔ ያለው ፍቅርን ወዳጅ፣ ሰላምን ወዳጅ እንደሆኑ ለማያውቁት እንኳን የሚያለቅሱ ሰዎች እንደሆኑ ዓለም ሊያውቅ ይገባል። እና ይሄ ነው ልባችን። ገጠር እንኳን ያለው ሰው አብዛች አብዛኛዎቻችን ከተማ ውስጥ ያለ ሰው ይመስል ሪፕሬዘንት የሚያደርገው አብዛኛው ግን ገጠር ከተማ ላይ ነው ያለው እና ያ ህዝብ በእውነት ይሄ ንጹሕ ልብ አለው እና ለምን ከእነሱ ጋር ከወንድሞቻችን፣ ከእህቶቻችን፣ ከአባቶቻችን ጋር ይሄንን መልካም ነገር ተካፋይ አንሆንም ብለን የከተማዋ ልጆች አሰብን እና እንደዚሁ በትንሽ ቁጥር በኋላ አብዛኛው የከተማችን ነዋሪዎች ተቀባይነት አገኘ በኋላ በአጭር ጊዜም ቢሆን በተቻለም ፍጥነት ይህንን ነገር አርባውን ለማክበር አስበን የተነሳንበት መነሾ የገጠሩ ሕዝብ ነው። ሁለተኛ ነገር ደግሞ ሰው በብዙ ሁኔታ ውስጥ ያልፋል በዚህ ምድር ላይ ሲኖር። አንድ ጠቢቡ ሰለሞን የሚለው ነገር አለ። ሰው በልቅሶ ቤት ቢሆን ይሻለዋል በሰርግ ቤት ከሚሆን ይልቅ። ምክንያቱም ሲባል ያ የሰው ሁሉ መጨረሻ ነው እና ይባላል። እና ሰው መጨረሻውን ቢያስብ በደቂቃዎች ውስጥ ወደ አፈርነት መቀየር የምንጀምርበት ሁኔታና አጋጣሚ በየቦታው አለ እና ይሄንን ብናስብ ዛሬ የምንኖረው ኑሮ በፍቅር፣ በሰላም፣ በእርቅ መኖር እንደምንችል የትልቅ የሚያሳይ ሁኔታ ነው የተፈጠረው። ስለዚህ ይሄንንም ታሳቢ አድርገን በእውነት በፍቅር እንድንኖር በጣም አጭር ለሆነች እድሜ በመተሳሰብ እንድንኖር በመግባባት እንድንኖር ደግሞ በርህራሄ ሄ አንዳችን ለአንዳችን እጅ ለእጅ ተያይዘን የምንኖረው ኑሮ እንዲሆን ለዚህች አጭር እድሜ ምሳሌ የሚሆን ነገርም በዛው ቦታ ላይ እናድርግ ብለን የወጣ ነው። በዚህ መሰረት ወጣቶቹ ወደ ቦታው ለመጓዝ ለነገ እቅድ ይዘዋል። መጀመሪያ ከጠዋት ሁለት ሰዓት ጀምሮ በቢሾፍቱ ከተማ ነዋሪዎች በየሰፈሩ በመኪና የመሰብሰብ እና በጉዞ የመውጣት ፕሮግራም ይኖረናል እና ይሄንን ስናደርግ በጽሀፍ ላይ እዛ ቦታው ላይ ከደረስን በኋላ በእምነት አባቶች የሃይማኖት ጸሎት ተደርጎ በኦርቶዶክስ፣ በፕሮቴስታንት፣ በሙስሊም እንደዚሁም በአባገዳዎች ጸሎት ይከፈታል። ከዛ በኋላ የህሊና ጸሎት እና ጧፍ የማብራት ፕሮግራም ይኖረናል። ከዛን አጠር ያለች ወግ ስለዚህ ስለ ሀዘኑ የምናቀርብበት ፕሮግራም ይኖራል። ከዛ በኋላ ደግሞ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር የደም ልገሳ ፕሮግራም ይኖረናል። ከዚህ ባሻገር በከተማው በተሰበሰበ በመዋጮ ኛ በሆኑ ሰዎች ደብተር እና እስክሪቢቶ ለአካባቢው ለሚኖሩ ሰዎች እንደዚሁ ስጦታ የአቅማችንን የምናበረከትበት ጊዜ ይሆናል ማለት ነው። ሌላ ወጣት ብርሃኑ ሲሳይ የከተማውን ወጣቶችና የሃይማኖት አባቶችን ወደ ስፍራው ይዘው የሚሄዱ ተሽከርካሪዎች ማዘጋጀታቸውን ይናገራሉ። ቁጥራችን እስከ ሶስት ሺህ አካባቢ የሚጠጋ ህዝብ ነው አሁን የሚሄደው በቦታው ላይ ማለት የከተማው ነዋሪ ከተለያየ ቦታ ማለት ነው ሙሉ ከተማውን ነው ወክለን የምንሄደው ከየቀበሌው ከየ አካባቢ ያሉ ልጆችን በሙሉ በማስተባበር በየ አካባቢው እንደ ሎኬሽን አቋቁመን ልጆችን ያው ትንሽ ስራ ላይ ያለን ሰዎች ገንዘብ በማዋጣት በማሰባሰብ አካባቢዎች ላይ ካሉ ባለ ሀብቶችም በመጠየቅ በመኪና ነው በክራይ መኪና ነው የምንወስዳቸው ወደ ሰላሳ አካባቢ የህዝብ ማመላለሻ አለን የጭነት መኪኖች ወደ ሀያ አካባቢ አለ ኦልሞስት 5 ወጣቶቹ ይህንን ለማድረግ የተነሱት በበጎ ፈቃድ ተነሳስተው እንደሆነ ገልጸው ይህንንም ለከተማው አስተዳደር አስታውቀው በጎ ምላሽ ማግኘታቸውን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የአማራ መደራጀት ለኢትዮጵያ አንድነት ስጋት ሊሆን አይችልም። ሰሞኑን ባሕር ዳር ላይ በተካሄደው የአማራ ወጣቶች ኅብረት የምክክር ስብሰባ ላይ የተገኙት አቶ ይልቃል ጌትነት ናቸው ይህንን ያሉት። በምክክር መድረኩ ላይ የተለያዩ የፖለቲካ ፓርቲዎች መሪዎች መገኘታቸውን የጠቆመችው ሪፖርተራችን አስቴር ምስጋናው ተከታዩን ዘግባለች ከባሕር ዳር የአማራ ወጣቶች ህብረት በክልሉ በተለያዩ አካባቢዎች ከሚገኙ አባላቱ ጋር የጋራ የውይይት መድረክ ከሰሞኑ በባሕር ዳር ከተማ ክልል ምክር ቤት አዳራሽ አዘጋጅቶ ነበር። በምክክር መድረኩ የተገኙት ኢንጂነር ልቃል ጌትነት እንደተናገሩት ከፋፋይ የሆነው ህገ መንግስት ይቀየር፣ የውሸት ትርክት ይቅር፣ ሁሉም ዜጎች በእኩልነት ይኑሩ የሚለውን የአማራ ብሔርተኝነትን ዘረኛ ነው፣ ለአንድነትም ስጋት ነው ማለት ተገቢ አይደለም ነው ያሉት። የአማራ መደራጀት ለኢትዮጵያ አንድነት ስጋት ነው የሚሉ የአማራ መደራጀት ኢትዮጵያን ይጎዳል የሚሉ ሰዎች ወይም ደግሞ የዜግነት ፖለቲካን ያዳክማል የሚል ሰው ካለ ለእኔ አስረዳኝ። እኔ የዜግነት ፖለቲካን ነው የማራምደው። ስለዚህ ከእኛ በምን ትለያላችሁ ካላችሁኝ፣ ቅድሚያ ችግር የደረሰበትን ህዝብ ትኩረት አድርገን እንሰራለን ማለቱ ብቻ ነው። የአማራ ደረጃጀትና የአማራ ብሔርተኝነት በግላጭ ጠላት ተብለን ተፈርጀን፣ ታሪካችን እንዲወድም ተደርጎ በፖለቲካና በኢኮኖሚ ተገለን ስላለን ለራሱ ያልሆነ ለሌላም ስለማይሆን ቅድሚያ ይህን ህዝብ አደራጅተን አስተባብረን ሞብላይዝ አድርገን ለኢትዮጵያ እንሰራለን ማለታቸው፣ እኔ ደግሞ ይህንንም ጨምሬ ሌላውንም ጨምሬ ለኢትዮጵያ ሰራለሁ አሉ። ስለዚህ ይህ ሲደራጅ ለእኔ ስትራቴጂክ አጋር እንጂ በምንም አይነት በምንም አይነት ኢትዮጵያን ከማፍረስ ጋር ከጎሰኝነት ጋር ምንም አይነት ትስስር እንደሌለው ላረጋግጥላችሁ ወዳሉ። አማራ እኮ የተደራጀው ዘረኝነት ይቅር ሰው በዘሩ አይጠቃ ብሎ ሰው በዘሩ አይፈናቀል፣ ሰው በዘሩ ከፖለቲካ አይገለል፣ ሁላችንም በዜግነት እኩል እንሆን ያለውንና አይ ኢትዮጵያን እንደገና እንቀርጻለን፣ ታሪክ እናፈርሳለን፣ ከፈለግንም እንገነጥላለን ከሚሉ ሰዎች ጋር የዜግነት ፖለቲካ አራማጆች እኩል ይሄንን ማየት ለእኔ የጤና መጓደል ነው። ኢንጂነር ይልቃል አያይዘውም የዜግነት ፖለቲካን የሚያራምድ የብሔር ፖለቲካን ከሚያራምድ ጋር መጠላላትም የለበትም ሲሉ ተደምጠዋል። አብልንም ሆነ ግንም እኩል ስጋቶችነቸው የሚል ካለ፣ እኔ ግን የዜግነት ፖለቲካ ነው የማራሙት የአብን አደረጃጀት የአማራ መደረጃጀት ስትራቴጂ ካለያችን እንጂ ጠላታችን አደለም ወዳጃችን እንደሆነ ላረጋግጥላችሁ ወዳለ በውይይት መድረኩ ተሳታፊ የነበረው በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ባንታየው ሽፈራው እንደሚለው ደግሞ የሀገራችን ህገ መንግስት በብሔር መደራጀት ላይ ያተኮረ በመሆኑ የአማራው መደራጀት ህገ መንግስታዊ መብቱና የህልውናው መሰረት ነው ይላል። ተቃዋሚም ላይ የሆኑ መንግስትም ላይ የሆኑ የሀገራችን መዋቅር የእኔና የማንኛውም የኢትዮጵያዊ ህልውና የተመሰረተው ተመሰረተው ህገ መንግስቱ ላይ ነው። ህገ መንግስቱ የሚያውቀው ብሔሮችን እንጂ ዜጎችን አይደለም። ስለዚህ ጥቅማችን፣ ፍላጎታችን እና ህልውናችን የተጠበቀው በብሔር በመደራጀትና ባለመደራጀታችን ነው። ስለዚህ የዜግነት ፖለቲካ ነው የሚያዋጣው፣ የብሔር ፖለቲካ ነው የሚያዋጣው አይነት ክርክር አይደለም። አሁን ያለ ነው ያን ክርክር ለማካሄድ የሀገሪቷ የህጎች ሁሉ የበላይ የሆነው ህገ መንግስት ይህ መፍቀድ መቻል አለበት። ስለዚህ አገራችን በሙሉ በህግ በህግ በብሔር ነው የተዋቀረችው። ተቋሞች በዛ የተዋቀሩት ፖለቲካል መንገድ በብሔር ነው የተዋቀሩት። ይህን አያለን ህገ መንግስቱን ስንቀይር ያኔ ወደዚህ ክርክር እንገባለን ማለት ነው እንጂ የብሔር ፖለቲካ ሲከር ሀገርን ያፈርሳል። ይህ ምንም የሚያጠያይቅ ነገር አይደለም። ነገር ግን ህገ መንግስቱ ብሄርን ብቻ የሚያውቅ ከሆነ ሌላ አማራጭ አይኖርም። ህብረተሰቡ ራሱን የለውና ለማስቀጠል ማድረግ ያለበት ብሄር መደራጀት ነው። ሁለት ሺህ የሚጠጉ ተሳታፊዎች በተገኙበት በዚህ የውይይት መድረክ የአማራ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ንቅናቄ አመራሮች እንዲሁም በአማራ ክልል የሚታወቁ የፖለቲካ ፓርቲ አመራሮች ተገኝተው ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ዘገባ እናልፋለን። የምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች የመንግሥት የጸጥታ ኃይሎች ጉዳት እያደረሱብን ነው ሲሉ ከሰዋል። በገላና ወረዳ ሦስት የገጠር ቀበሌዎች ውስጥ የጸጥታ ኃይሎች ቤቶቻችንን አቃጥለዋል ሲሉ ነዋሪዎቹ አቤቱታ አሰምተዋል። የምዕራብ ጉጂ ዞን አስተዳደር ግን ክሱን አስተባብሏል። ገልሞ ዳዊት ተጨማሪ ይዟል። ከባለፈው ሳምንት ጀምሮ በምዕራብ ጉጂ ገላና ወረዳ በተለይ በሶስት ቀበሌዎች የመንግስት የጸጥታ ኃይሎች በነዋሪዎች ላይ ጉዳት እንዳደረሱ የወረዳው ነዋሪዎች ለአሜሪካ ድምፅ ተናግረዋል። አቶ ኦዳ በገላና ወረዳ የቅርሳ ቀበሌ ማህበር ነዋሪ ናቸው። ትናንት ብቻ አስራ አምስት ቤቶች ናቸው የተቃጠሉት። ባለፈው ቅዳሜም እንዲሁ አራት ቤቶች ተቃጥለዋል። ከቃጠሎ በኋላ ጥይት ወደ ሰማይ ተኩሰው ሄዱ። ቤቶችን ያቃጠሉት ደግሞ የመከላከያ ኃይሎች ናቸው። የቤቶቹን ባለቤቶች ካስወጡ በኋላ ነው ቤቶቹን ያቃጠሏቸው። ቤታቸው የተቃጠለባቸው ነዋሪዎች አሁን በችግር ላይ መሆናቸውንም አቶ ዑዳ አክለው ተናግረዋል። የአሜሪካ ድምፅ ያነጋገራቸው የገላና ወረዳ ነዋሪዎች ችግሩ እየተከሰተ ያለው ቀርሳ ሸመሌ ሺዳና መጣሪ በሚባሉ የገጠር ቀበሌዎች ውስጥ ነው። የቅርሳ ቀበሌ ነዋሪው አቶ ሀዳዱቤ፣ እኔ የስልሳ አምስት ዓመት አዛውንት ነኝ። አርሼ ከብት አርብቼ ነው አርባ ሁለት የቤተሰብ አባሎችን የማስተዳድረው። የመንግስቱ የጸጥታ ኃይሎች ቤቴን እንዲሁም እልፍኝን፣ ፍየሎችንና የቤት ዕቃዎችን በሙሉ አቃጠሉት። ልጄ ቡታቃ ሮባ ይባላል። አስራ ሁለት ቤተሰብ አባላትን የሚያስተዳድር ነው። የእሱንም ቤት አቃጥለውበታል። ምንም አላስቀሩም። የጎረቤቴን የካሴፋይን ቤትንም አውድመው ሄደዋል። ይኸው ንብረታችን ጠፍቶ አሁን በለበስነው ልብስ ብቻ ነው ያለነው። የገላና ወረዳ ነዋሪዎችን የመንግሥት የጸጥታ ኃይሎች ለምን ይህን ጉዳት አደረሱባቸው ተብሎ ተጠይቀው ኦነግ ደግፋችኋል በሚል ምክንያት ነው ሲሉ መልሰዋል። የነዋሪዎቹን አቤቱታ በተመለከተ የምዕራብ ጉጂ አስተዳደር መልስ ሰጥተዋል። አቶ አበራ ቡኖ የዞኑ አስተዳዳሪ ናቸው። ገላና ወረዳ የኦነግ ታጣቂዎች ከሚንቀሳቀሱባቸው አካባቢዎች አንዱ ነው። ከዚህ በፊት በአባ ገዳዎች ጥሪ የገቡ አሉ። ጥሪውን ተቀብለው መግባት ያልፈለጉ ግን ሕገወጥ አድራጎት ላይ የተሰማሩ አሉ። በዚህም አሁን ችግር ተፈጥሯል። ህዝቡ አካሄዳችሁ ትክክል አይደለም ብሎ ተቃውሟቸዋል። ለምሳሌ የቀርሳ ወረዳ አስተዳዳሪ መኖሪያ ቤትንም አቃጥለዋል። አቶ አበራ አክለውም ኦነግ ደግፋቸዋል በሚል የነዋሪዎች ቤቶች በመንግስት የጸጥታ ኃይሎች ተቃጥለውብናል ያሉትን አቤቱታ አጣጥለዋል። በገላና ወረዳ ግን የመንግስት የጸጥታ ኃይሎች ህግ የማስከበር ስራን በመስራት ላይ እንዳሉ ገልጸው በዚህም ሁለት ሰዎች በቁጥጥር መዋላቸውን ተናግረዋል። ለአሜሪካ ድምፅ ገልሞዳዊት ነኝ ከናይሮቢ። ገልሞን ለዘገባው እናመሰግናለን። መጽሔት አሁንም እየቀጠለ ነው። የመጨረሻ ትንታኔ ርዕስ ላይ ደርሰናል። በምዕራብ አፍሪካ የቱ ሀገር ቡርኪና ፋሶ ያለው አስከፊ ሁኔታ እየተባባሰ እንደሚመስል ተገልጧል። በሳህል ክልል ስር መሰደድ የሚፈልጉ ጽንፈኛ እውከቶች በሚያቀጣጥሉት የዘር ግጭት ምክንያት በያዝነው የአውሮፓ ወር ብቻ ቁጥሩ ከ60 በላይ የሚሆን ሰው መገደሉ ተዘግቧል። ዩናይትድ ስቴትስ በአፍሪቃ ያለው ወታደራዊ ኃይሏን እየቀነሰች ባለችበት በአሁኑ ወቅት የአገሪቱ ወታደራዊ ኃይሎች በጽንፈኞች አማጽያን ላይ ጫና ሊያሳድሩ ይችላሉም እየተባለ ነው። የፔንታገን ማለት የመከላከያ ሚኒስቴር ሪፖርተራችን ካርላ ባብ ያጠናቀረችውን አዳነች ፍሳየት ታቀርባለች። በሰፊው የምዕራብ አፍሪካ ሳሕል ክልል ጽንፈኛ ሙስሊሞች በሚያካሂዱት አመፅ ላይ የሚደረገው ውጊያ ተባብሷል። ቡርኪና ፋሶ ከሶስት ዓመታት በላይ ገደማ ውስጥ ከ230 በላይ ጥቃቶች ገጥመዋታል። ግጭቱም የሚያቆም አይመስልም። የቡርኪና ፋሶ ወታደራዊ ኃይል ኃላፊ ሌትና ኮሎኔል ካኖ ኮሊባሊ ያብራራሉ የምንታገለውና በየዕለቱ የምናየው እንደ መርዝ ነው። ይኸው መርዝ በሀገሪቱ ዙሪያ ተቀጣጥሎ ከጥቂት ዓመታት በፊት አሸባሪነት የሚባል ነገር ባልነበረባቸው አካባቢዎች ሳይቀር ገብቷል ይላሉ። በቡርኪና ፋሶ የዩናይትድ ስቴትስ አምባሳደር አንድርያንግ በብዙ ሺህ ለሚቆጠሩ ዓመታት በሰላም የኖረውን ማኅበረሰብ ጽናትን ነው ኢላማ ለማድረግ እየሞከሩ ያሉት። አንድ ቤተሰብ የሆኑ ክርስቲያኖችና ሙስሊሞች ያሉበትንና የተረጋጋውን ማኅበረሰብ ነው እነዛ አሸባሪ ቡድኖች ለመስበር እየሞከሩ ያሉት። ቋፍ ላይ ያለውን ዲሞክራሲ እያጠቁ ነው። በኢራቅና በሶማሊያ እንደታየው ሁሉ አለመረጋጋት ሲከሰት ለአሸባሪዎች ሰርጎ መግባት በር ይከፍታል። ቡርኪና ፋሶ ላይ ታዲያ እስላማዊ ቡድኖች ባንዲራዎችን እየተከሉ መሆናቸውን አፍሪቃ ያለው የዩናይትድ ስቴትስ ልዩ ኃይል አዛዥ ሜጀር ጄኔራል ማርኩስ ሄክስ ገልጸዋል። አልቃይዳ በሳህል ክልል ላይ አድፍጦ መዋቅር ለመዘርጋት የሚችልበት ወሳኝ አካባቢ አድርጎ እንደሚያዩት እናውቃለን። ለብዙ ዓመታት ያህል ይህን ሲያደርጉ ቆይተዋል። ተሳግቶላቸዋልም ሂክስ፣ አያይዘውም ከሰሐል ሃገሮች ወታደራዊ ኃይሎች ጋር የወታደራዊ ሥልጠና ልምምድ ማድረግ ወሳኝ የሚሆነውም ለዚህ ነው ብለዋል። የአሜሪካ ኮማንዶዎችና ዓለም አቀፍ አጋሮች ወታደራዊ እንቅስቃሴን ከማቀድ አንስቶ ለደፈጣ ውጊያ ምላሽ ስለ መስጠት የቆሰሉትን ስለ ማከምና ከውጊያ ቀጠና ስለ ማራቅ ድረስ የሚሄዱ ወታደራዊ ክህሎቶችን ያስተምራሉ ሲሉ አስገንዝበዋል። ዩናይትድ ስቴትስ ለቡርኪና ፋሶ ተጨማሪ የጸጥታ እርዳታ ሰጥታለች። ይሁንና ዩናይትድ ስቴትስ ተጨማሪ ወታደሮች ከመላክ ይልቅ በምዕራብ አፍሪቃ ያሉትን ወታደሮቿን እየቀነሰች ነው። አንድ ሺህ የሚሆኑ አሜሪካውያን ወታደሮች በክልሉ ይቆያሉ። ይህም የአካባቢው የጸጥታ ኃይሎችን ለመገንባት በመርዳት ረገድ በቂ ነው ይላሉ ጀነራል ሄክስ። ተባብረን በመስራት ሁኔታዎችን ለመቀየር የምንችል ይመስለኛል። ይህ ደግሞ የረዥም ጊዜ ችግር ነው የሚሆነው። የአሜሪካ ወታደራዊ ኃይል አሁን ከዚህ እንዲቀነስ ግን አይመክሩም። ዩናይትድ ስቴትስ በጸረ ሽብሩ ውጊያ እያሸነፈች ነውን? ለሚለው ጥያቄ የአየር ኃይሉ ሜጀር ጄኔራል ማርኩስ ሄክስ በአሁኑ ወቅት እያሸነፍን አይደለም ነው ልል የምችለው። ባለሥልጣኖች እንደሚሉትም አሸባሪዎቹ በቡርኪና ፋሶ ካሸነፉ ተጽዕኖቸውን ወደ ምዕራብ አፍሪቃ ጠረፍና ከዚያም አልፈው ለማስፋፋት ሊጠቀሙበት ይችላሉ። አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ34 ደቂቃ ነው። አዲስ አበባ ላይ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶትኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር አፓችንን ይጫኑ። ከምሽቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ደግሞ በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ በየዕለቱ የሚቀርቡላችሁን ዝግጅታችንን አዳምጡ የምሽቱ ስርጭት ፕሮዲውሰር ብርሃን ኃይሉ ነች የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው ነች የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ እያስተናገድናችሁ ያለነው ሶሎሞን አባተና አዲሱ አሁን ወደ ተከታዩ ዝግጅት እናልፋለን። የዳቦ ዋጋ ጉዳይ ነው የትኩረቱ ዘገባ። የዘገባው ትኩረት በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕት ዓመት በላይ ዳቦ በማምረትና በመሸጥ ንግድ ላይ የቆየው ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግሥት ጋር በነበራቸው ስምምነት የስንዴ ዋጋ እየተደጎሙ በመቆየታቸው እንደነበር የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጠው፣ ከአራት ዓመታት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ለኪሳራ እየዳረጋቸው መሆኑን ተናግረዋል። በመሆኑም ድርጅቱን በኪሳራ ከመዝጋት ይልቅ ከትስስር ወጥተው በራሳቸው መንገድ መቀጠል መምረጣቸውን አመልክተዋል ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነጻ ገበያ ሸጣለሁ የማለት መብት እንዳለው ጠቅሶ ነገር ግን በተለይ በዚህ ወቅት በትስስር ውስጥ ሆኖ ቢሰራ መልካም ነበር ብሏል የሰውን የዳቦ ችግር ለማቃለል ደግሞ የተለያዩ መንገዶች እንጠቀማለን ብሏል የሚኒስቴር መስሪያ ቤቱ ዘግቧል ጽዮን ግርማ በስልክ ያነጋገርናቸው አንድ የአዲስ አበባ ከተማ ነዋሪ የዳቦ ዋጋ መጨመርና የግራሙ ማነስ አሳሳቢ ችግር ነው ብለዋል። ዳቦ በጣም ግራሙም ያነሰ ነው። አብሶ እኔ ታዋቂዎች እነ ሸዋ ምናምን እንደውም ዋጋ ቢጨምሩም ግራሙን መንግስት ባስቀመጠላቸው ነው የሚሸጡት። ግን እዚህ ያው መንደር ውስጥ ሰፈር ውስጥ አንዳንድ ቦታ እንዲህ ቀለል ያሉ ዳቦ ቤቶች አሉ ያነሳነስ ያሉ እነሱ ዋጋው ነው እንጂ እዛው ላይ የደረሰው ግራሙ ከሸዋም ያነሳ ነው። ስለዚህ በግራሙ ገንዘቡም ነው እየተጎዳ ያለ። ምክንያቱም የሁሉም ሰው ደሞዙም ሆነ ምኑ ባለበት ሆኖ ሁሉ ነገር እየጨመረ እየጨመረ ነው የመጣው ሆነ በፊት ሶስት ገዝተሽ የምትሄጂበትን እንትን አሁን ሁለትም እንደለብሽ ያለ ግን ጨመረው። በዳቦ ላይ የዋጋ ጭማሪ ያደረገው በአዲስ አበባ የታወቀው የዳቦ መጋገሪያና መሸጫ ሸዋ ዳቦ ነው። በአገሪቱ የተከሰተው የዋጋ ግሽበት በዳቦ ዋጋ ላይ ተጽዕኖ እንዳያሳድር በመስጋት መንግስት ለዳቦ መጋገሪያ ቤቶች የስንዴ ዋጋ ድጎማን ያደርግ እንደነበር የገለጹት የሸዋ ዳቦ ባለ ድርሻ አቶ አብርሃም ዘሙይ በዚህ መሰረት ከአራት አመት ተኩል በፊት በተደረገው ስምምነት መሰረት መንግስት አንድ ኩንታል ስንዴ በአምስት መቶ ሀምሳ ብር ሊያቀርብላቸው እነሱ ደግሞ አንድ መቶ ግራም የሚመዝን አንድ ዳቦ አንድ ብር ከሰላሳ ሳንቲም ለመሸጥ ተስማምተው ሲሰሩ ቆይተዋል። ይህ ስምምነት ከአራት አመት ተኩል በፊት ይደረግ እንጂ ድጎማው መደረግ ከጀመረ ግን ከስምንት አመታት ላይ ሆኖታል ይላሉ። በአሁኑ ሰዓት የአንድ ኩንታል የዳቦ ስንዴ ዋጋ ገበያ ላይ ከ1400 እስከ 1450 እንደሆነ የገለጹት አቶ አብርሃም መንግስት ከሚያደርግላቸው ድጎማ ከሁለት እጥፍ በላይ ነው። ድምጻቸው አየር ላይ እንዳይውል ለጠየቁኝ አቶ አብርሃም ታዲያ ከሁለት እጥፍ በላይ ድጎማ እየተደረገላችሁ ለምን የዳቦ ዋጋ ከአንድ ብር ከ30 ወደ ሁለት ብር ከ50 አሳደጋችሁት ብያቸው ነበር። አቶ አብርሃም ሲመልሱ በሸዋ ዳቦና በመንግስት መካከል የስንዴ ድጎማ ትስስር በሚደረግበት ጊዜ ዳቦ ለማምረት የሚያስፈልጉ ግብአቶች የነበሩበት ዋጋ በከፍተኛ ሁኔታ ጨምሯል። አንድ ዳቦ ለማምረት ስንዴው የሚይዘው ቦታ ከ50 እስከ 60 በመቶውን ነው። ሌላው እንደ እርሾ፣ ዘይት፣ ስኳር፣ ጨው፣ የማምረቻ ናፍታ ማሸጊያ የሰራተኛ ዋጋና ሌሎች ወጪዎች በሙሉ ከፍተኛ ጭማሪ አሳይተዋል። ለምሳሌ ይላሉ አቶ አብርሃም አንድ ዳቦ በአንድ ብር ከሰላሳ ሳንቲም ለመሸጥ ከመንግስት ጋር ስምምነት ስናደርግ አንድ ኩንታል ስንዴ ለማምረት ለሰራተኛ ይከፈል የነበረው ዋጋ አንድ መቶ አርባ አራት ብር ነበር። አሁን ሶስት መቶ አርባ አራት ብር ሆኗል ይላሉ። ስለዚህ ይህንን ታሳቢ አድርገን የምንሸጥበትን ዋጋ መንግስት እንዲያስተካክልልን ተደጋጋሚ ጥረት አድርገን ነበር አልተሳካም፣ ብለዋል። ሁለተኛው ምክንያታቸው ደግሞ በአዲስ አበባ ከተማ በከፍተኛ ሁኔታ ዳቦ ለማምረት የሚያስችል የአርባ ሚሊዮን ብር ማሽን የተገጠመለት የዳቦ መጋገሪያ ኢንዱስትሪ አቋቁመው በአቅርቦት እጥረት ምክንያት ተዘግተዋል። በተጨማሪም በሚሰጠን ኮታ መሰረት ስለምናመርት ከፍተኛ የዳቦ ሰልፍ አለ፣ አይዳረስም። በተጨማሪም ሰልፍ ጠብቀው ከኛ ላይ ገዝተው ወስደው ደግሞ ከእጥፍ በላይ አድርገው የሚሸጡ ብዙ ናቸው ይላሉ። በአጠቃላይ ከትስስሩ ወጥተን የዋጋ ማስተካከያ አድርገን ካልቀጠልን ለድርጅታችን አደጋ ስለሆነ ነው እዚህ ውሳኔ ላይ የደረስ ነው ብለዋል። የዳቦ መጋገሪያና መሸጫ ቤቱ ከ60 ዓመት በላይ መስራቱን የህብረተሰቡን ጥቅም ለማስጠበቅም ከመንግስት ጋር በመተሳሰር ሲሰራ መቆየቱን ገልጸዋል። በዚህ ጉዳይ ላይ የንግድ ሚኒስቴር ሚኒስትር ዴታ አቶ ሸቴ አስፋው ማብራሪያ እንዲሰጡን ጠይቀናቸዋል። ዛላ ከተማ ላይ ጠቅላላ አንድ መቶ ስልሳ አምስት ሺ ኩንታል በየወሩ መንግስት ያቀርባል። ያ ይፈሳል፣ በድጎማ ነው የሚቀርበው። እነሱም አስር ሺ ኩንታል አካባቢ በየወሩ ይወስዳል። ይህንን እስካሁን ድረስ ባለው የመንግስት የዳቦ ስንዴ ገበያ ላይ አሁንኛ አምስት መቶ ሀምሳ ብር ነው እየቀረበላቸው ያለው። ለነሱ ገበያ ላይ ከሺ ስድስት መቶ እስከ ሺ ሰባት መቶ አካባቢ እየደረሰ ነው ስንዴ አሁን ባለው ሁኔታ ነገር ግን አምስት መቶ ሀምሳ ብር እየቀረበ ያለው ስንዴ እስካሁን በነበረው መቶ ግራም በአንድ ብር ከሰላሳ ሳንቲም ነው ሲሸጡ የነበረው ይጠናና ይጨመርልን የሚል ጥያቄ አለ። ጥናት እየጨመርን እንደገና እናጥናው ብለናቸው ተቀብለን ጥያቄያቸውን እያለንበት እያከሰረ ነው የሚል አሳብ ስለነበራቸው ኪሳራው ምን ያህል ነው ብለን እኛ አንድ ኩንታል አምስት መቶ ሀምሳ ብር የሚገዙትን በእኛ ጥናት አንድ ሺ አራት መቶ እስከ አንድ ሺ አምስት መቶ ብር ይሸጣል። ይህ ማለት በአምስት መቶ ሀምሳ ብርና በሰባት መቶ መካከል ያለ ትርፍ አለ። ሁለተኛ እነሱን አጥኖ ስንላቸው ደግሞ በእነሱ ጥናት ያቀረቡትን ደግሞ አንድ ሺ ሁለት መቶ ሀምሳ ብር ይጠራል አሉ። አንድ ሺ ሁለት መቶ ሀምሳ ብር ሲጠራ በአምስት መቶ ሀምሳ ብርና በአንድ ሺ ሁለት መቶ ሀምሳ መካከል ስንት ብር ልዩነት አለ? ሰባት መቶ ብር ትርፍ አለ። ሜርሾ የሰራተኛ በኩንታል ካስባ ተሰርታ መቶ ብር ቢሆን የተጣራ ስድስት መቶ ብር ትርፋላቸው አሁን ባለንበት ሀገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንድ ይሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም፣ ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስሩ የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለ ነው። የአጭር ጊዜና የረጅም ጊዜ አማራጭ ተብሎ መለየቱን የገለጹት አቶ ሸቴ የአጭር ጊዜው የሸዋ ዳቦኔ ስንዴ ኮታ ለሌሎች በመስጠት ከዚያም የተወሰኑ የዋጋ ማሻሻያዎችን ለማድረግ ማቀዳቸውን በዚህም ላይ ከአብዛኞቹ ጋር ስምምነት ላይ መድረሳቸውን በተጨማሪም አዲስ አበባ ላይ የሚገኙ የኅብረት ስራ ማህበራት ወደ ስራ እንዲገቡ ማድረግ ከእቅዶቹ የተወሰኑ ናቸው ብለዋል። ይህ ትስስር ስለተጀመረበት ጊዜም ሲያስታውሱ አንድ ወቅት ላይ የሀገሪቱ ኢኮኖሚ እና የዋጋ ግሽበት በጣም ከፍተኛ ደርሶ ስለነበር እስከ ሰላሳ ሁለት ፐርሰንት ያንን ግሽበቱን ዝቅተኛውን የኅብረተሰብ እንዳይጎዳ ተጀመረ። ጥሩ እስካሁን ድረስ አሁን የምግብ ዘይት እና ስኳር፣ ስንዴ ነው በድጎማ ስናቀርብ የነበረው። ኦልሬዲ ዘይት ከድጎማ አውጥተናል። ሸዋ ዳቦ የመቆራረጥ ነገር አለ። የስንዴ መቆራረጥ አለ። በሰዓቱ ያለ መድረስ አለ እና በዛ ምክንያት እጥረት አለ። የምርት እጥረት አጋጥሞናል እና እሱንም ለደንበኞቻችን በአግባቡ ምርት ለማድረስ ነው የሚል ነገር አንስቷል። አቅርቦቱ ላይ መቆራረጥ አለ እውነቱን ለመናገር ሸዋ ዳቦች ውስጥ ማለ እስካሁን ያን ትልቅ አክብሮት አለን ሲሰሩ በነበረው ስራ። አሁን ያቀረብንላቸው አቅርቦት አሁን ለምሳሌ ያለፉትን ሁለት ወራት እንውሰድ። አቅርቦት የተወሰነ ከውጭ በመርከብ ተነበረብ ቅድሜ ለነሱ ሰአተም እያቀረብ ነው የነበረ። ከዚህ በፊት አልፎ አልፎ በሚቋረጥ ጊዜ ራሱ እየታገሱ ሲሰሩ ነው የነበረው።

በአጠቃላይ መንግሥት በየወሩ 650 ሺህ ኩንታል ስንዴ ወደ ሀገር ውስጥ አስገብቶ ለአዲስ አበባ 165 ሺህ ኩንታል በድጎማ ሲያከፋፍል ቀሪውን በመላ ሀገሪቱ ላሉ ከተሞች ያዳርሳል ብለዋል አቶ ሸቴ። ያነጋገርናቸው አስተያየት ሰጪ ከዋጋውም በላይ ግራም የማሳነስ ችግር በየቦታው እንዳለ የጠቆሙትን በተመለከተ የተጠየቁት አቶ ሸቴ መቶ ስምንት ዳቦ ቤቶች በሱፐርቪዥን ሙሉ ሱፐርቪዥን ሰርተን አዲስ አበባ ቼክ አድርገነዋል። አንደኛ ይህ ሀብት የሚደጎመው እያንዳንዱ ኢትዮጵያዊ ሀብት ነው። በትክክል ይደርሳሉ የሚለው ቼክ አድርገን በትክክል ከመቶ ስምንቱ ውስጥ ሰባ ሰባቱ የማይሰሩ ሆነው አግኝተናቸዋል። ግራም ያጓድላሉ ዋጋ ይጨምራሉ። መንግስት ግን በዝቅተኛ ዋጋ ያቀርብላቸዋል። ዱቄት ዘጠኝ ሰባት መቶ ዘጠና ስድስት ብር ዱቄቱን ተፈይቶ በስንዴ ከሆነ አምስት ብር እያቀረበ ነው ያለው። በተነጻጻሪ ሸዋ በጣም ጥሩ ቤስት የሆኑ ግራሙን ጠብቀው ዋጋ የተቀመጠችዋል የሚሸጡ አሉ። ሸዋ ዳቦ ግን ከጥሮዎቹ ውስጥ ነው እውነት ለመናገር አሁን እነሱ ስለወጡ ሌላ ነገር አናነሳም። ከጥሮዎቹ ውስጥ ነው እስካሁን በግራም ተነጻጻሪ በዋጋም ተነጻጻሪ ጥሩ ነው የነበረው ይህንን ጥሩነቱን ደግሞ ሲቀጥልበት ነው ጥሩ የነበረው በእነዚህ ግራም አሳንሰው በሚሸጡ ሰባ ሰባት የዳቦ መጋገሪያ ቤቶች ላይ በአንድ ጊዜ እርብጃ በመውሰድ ሌላ ቀውስ ውስጥ ከመግባት ይልቅ ቅድሚያ በውይይትና በአማራጮች ለመፍታት ጥረት እያደረጉ እንደሆነ ገልጸውልናል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ አመሰግናለሁ ጽዮን ወደ ተከታዩ ዘገባ እናልፋለን። ኩያና ወጣቶቿ። በመቀሌ ዙሪያ ከሚገኙ ከተሞች አንዷ ኩያ ነች። የኩያ ከተማ ወጣቶች በቅርቡ በችግሮቻቸው ላይ ከመንግሥት ባለሥልጣናት ጋር መወያታቸውን ጠቅሶ ዓለም ፍስሐ ቀጣዩን ልኮልናል። በውይይቱ የተካፈሉት የህወሀት ማዕከላዊ ኮሚቴ አባልና የመቀለ ከተማ ከንቲባ የፖለቲካ አማካሪ አቶ ብርሃነ ገብረ የሱስ ውይይቱ አመርቅና ለስራቸው የሚጠቅም ግብአት መሆኑን ገልጸው አንዳንዶች ግን ይህንን የወጣቶች ጥያቄ ለፖለቲካ ፍጀታ እንዳይጠቀሙበት ጥንቃቄ ያስፈልጋል ብለዋል። በዚህ ውይይት በርካታ ጥያቄዎች ተነስተዋል። በብዙዎቹ ጎልቶ የተነሳ ጥያቄ የመሬት ካሳ ጉዳይ ነው። ለገበሬው የሚሰጠው የመሬት ካሳ እዚህ ግባ የሚባል አይደለም። መሬቱ ለኢንቨስተርና ለመኖሪያ ቤት ሰሪዎች የሚሸጠው ግን ውድ ነው። በዚህ መልኩ ለምን ገበሬው ካሳ ይሰጣል? አይሰጥም ተብለው የተጠየቁ አቶ ብርሃነ ሲመልሱ እስካሁን በተደረገው ለካሬ እስከ 23 ብር ነበር ሲከፈል የነበረው። አሁን በቅርቡ በተሻሻለው ደግሞ ወደ 48 ብር ለካሬ እንዲከፈል ነው። ይህ ሲባል ለሄክታር 233059 ሳንቲም ለሄክታር የነበረው አሁን ደግሞ ወደ 480 ብር ከፍ እንዲል ነው ተደርጎ ያለው ማለት ነው። በቂ ነው የተብለው በሚታይበት ጊዜ የምራሱ በቂ ላይሆን ይችላል። አሁን ችግር እየሆነ ያለው ገንዘቡ ወደ ዘላቂ ሆኑ ኑሮ ለማሻሻል አርሶ አደሮቹን በዘላቂነት ከማቋቋም አኳያ ክፍተቶች አሉበት። ብሩም ያን ያህል ብዙ ነው የሚባል አይደለም፣ ግን አቅም በፈቀደ መልኩ እየተከፈለ ያለው ከዛ በላይ ግን የተገኘውን ብር ወደ ሌላ ስራ ለማሸጋገር እየተሰራ ያለው ስራ ትንሽ ችግር አለበት። በመሆኑ አርሶ አደሮቹ በዚህ ዙሪያ ችግር ላይ ሲያወድ ቀነን እያሉ የሚያነሱ ተደጋጋሚ ጥያቄ አለ ማለት ነው። አንድ አስ ኢንቨስተር ሲመጣ በርካታ ነገሮችን ድጋፍ እንዲደረግለት ነው መመሪያው የሚፈቅደው። ግን ደግሞ የከተማውም አቅም ውሱን ስለሆነ ያው አብዛኛው መሰረተ ልማት የተሟላለት፣ ውሃ መብራት የተሟላለት፣ መንገድ የተሟላለት ነበር መሬት እንዲሰጡ የሚደረገው ግን ደግሞ በእኛ አቅም ትንሽ ግ ስላለ ኢንቨስትመንቱ ደግሞ መሄድ ስለማንፈልግ የቻልነውን ያህል መሬት ክሰን እንድንሰጥ ነው እየተደረገ ያለው እና አጠቃላይ የካሳ አከፋፈል ስርዓቱ ይሄ ነው የሚመስለው። ከዚህ በተጨማሪ በኩያ ከተማ በየመንገዱ ለኢንቨስተር ተብሎ የተሰጠውን መሬት በቆርቆሮ ታጥሮ ነው የሚገኘው። ኢንቨስተሩ እስከ አሁን አላለማውም፣ ገበሬውም አርሶ ሊጠቀምበት አልቻለም። ለምን እስከዛሬ ዛሬ ዝም ብላች ትጠብቃላች? ተብለው የህወሀት ማዕከላዊ ኮሚቴ አባል ና የከንቲባ የፖለቲካ አማካሪ አቶ ብርሃን ይሰጡ ምላሽ። ባለሀብቶቻችን በተለይ በዚህ ከተማ በርካታ መሬት የወሰዱ ባለሀብቶች አሉ፣ በሺዎች የሚቆጠሩ እስካሁን ወደ ስራ ገብቶ ያሉ ከአንድ ሺ አይበልጡ ናቸው። አብዛኞቻቸው አጥረው፣ አንዳንዶች የሚያከራዩ ናቸው። አንዳንዶች አጥረው ዝም ብለው የቆዩ ናቸው። ስለዚህ አርሶ አደሩ ና የአርሶ አደር ረጅም ጥያቄ ያነሳባቸው ያሉ ከታሰበለት አላማ ውጭ እየዋል ይችላሉ ይሄ መሬት። ስለዚህ እርምጃ ይውሰድ የሚለው መንግስት እርምጃ እንዲወስድ ነው የገፋፉ ያሉ በመቀሌ ደረጃ ከአሁን ወደ ሞቱ ስልሳ ሁለት የሚሆኑ ወደ ስራ ያልገቡ ተጠንቶ አሁን በቅርቡ ወደ እርምጃ ለመውሰድ በሂደት ላይ ነው ያለው። ስለዚህ አሁንም ያነሱ ጥያቄ በጣም ትክክል ነው። ተደጋጋሚም የተወያየንበት የነበረን ነው። ከክልል አመራር ደረጃም አሁንም ቶሎ ጥንጥናት ተደርጎ ቶሎ ደግፈን ወደ ስራ ይገቡ ከሆነ ይገባሉ፣ አይገቡ ከሆነ ደግሞ በመመሪያው መሰረት ወደ እርምጃ የምንገባበት ጊዜ ነው የሚሆነው። መቀለ ከተማ በየጊዜው እየሰፋ በሚሄዱ ገጠር መሬቶች ወደ ከተማ እየተካለሉ ነው። በዚህ ምክንያት እኛ ወጣቶች ያለ መኖሪያ ሜዳ ላይ እየቀረን ነው፣ ስለ እኛ ምን እያሰባችሁ ነው ተብሎ አቶ ብርሃን የሰጡት ምላሽ ከገጠር ወደ ከተማ የገባን የአርሶ አደሮች ልጆች መኖሪያ ቤት ሲሰጠን የሚለው ጥያቄ ያለፉት ሁለት ሶስት አመታትም ተጠናክሮ እየጠየቀ ስለነበረ ከተማ መስተዳደሩ ከክልል መስተዳደር በመሆን የክልል ካቢኔ ወስኖ ከገጠር ወደ ከተማ የገቡ የአርሶ አደሮ ልጆች ቤት የሌላቸው መሆኑ ተረጋግጦ ለእያንዳንዳቸው ሞታር ካሬ ሜትር እንዲሰጣቸው ተወስነዋል። ይህ የተወሰነው እስከ ታኅሣሥ 30 ጥናቱ እንዲጠቃለልና ከዛ በኋላ ግን ወደ መስጠትና ይን ቢያንስ ፕላን በሚፈቅደው ተረጋግተው ኑሯቸው እንዲኖሩ የአርሶ አደሮ ልጆች የሆኑን ተብሎ ከቀረ ቆይቶ ወደ ሞቶ የሚሆን ጥያቄ ቀርቦ ከነዚህ 9831 በየደረጃው እየጸደቀላቸው መጥተዋል። በመቀለ ከተማ ከፍተኛ ቁጥር ያለው ስርአጥ ወጣት አለ። በየአመቱ ከዩኒቨርስቲ ተመርቀው የሚወጡ ተማሪዎች ስራ ማግኘት አልቻሉም። ስርአጥነት ከመብዛት ባሻገር ጫት ቤትና መጠጥ ቤት በየጊዜው ቁጥራቸው እየጨመረ ነው። እዚህ ላይ ምን እየሰራችሁ ነው? በአጠቃላይ የወጣቶችን ጥያቄ ለመመለስ ያላችሁ ቁርጠኝነትና ተነሳሽነት ምን ይመስላል ለሚለው ጥያቄ አቶ ብርሃነ እንዲህ ብለዋል። ከተማችን ሰፊ የስርአጥነት ችግር ያለባት ከተማ ነች። አሁን ደግሞ በሀገራዊ ሁኔታ አጋጥሞ ያለ የፖለቲካ ክራይሲስም ወደዚህ ተፈናቅለው የሚመጡ እስከ ሰባ አምስት ሺህ የሚደርሱ ወገኖች መቀሌ ውስጥ ይኖራሉ። እዚህ አኳያ እንደ ከተማ መስተዳድሩ በዚህ አመት ወደ 22 ሺህ የሚሆን ስራ የሌላቸው ወጣቶችን በተለያየ ስራዎች ለማሲያዝ ነው ስንሰራ የነበረው። እዚህ ጋር ያለፈ ደካማ ነው ገምግመነዋል። ስለዚህ ይሄ እኛ ስራ መፍጠር የሚገባን ባለመፍጠራችን ደግሞ ወጣቱ ላልሆነ ሱሱና ደባል ሱሶችን እየተጋለጠ እንደሆነ በማየት ለማየት ቢያንስ እነዚህ ጫት ቤቶችን ጥናት ውስጥ በማስገባት አጥንተን ከቻል ከጫት የሚነግዱትን አካላትን መግባባት ተፈጥሮ ወደ ሌላ ዘርፍ እንዲቀይሩ ስራ የወለዶ ጀኔሬሽን የመግደል ያህል ስለሆነ እነሱ ጋር መግባባት በተደጋጋሚ መድረኮችም ለማካሄድ ተሞክረዋል። እስከ 243 የሚሆኑ ጫት ቤቶች ነው በጥናት ያረጋገጥነው እዚህ ከተማ። ከነዚህ ንግድ ፈቃድ ያላቸው 88 ብቻ ናቸው። ስለዚህ እነዚህ ላይ እርምጃ ተወስደዋል። እዚህ ጋ ያለው ችግር ዋናው ነገር ህዝቡ አይፈልገውም። ይሄ እንደ ጫት ቤት ምናምን የሚባለው ህዝቡ፣ የሃይማኖት መሪዎች በተደጋጋሚ የሚያነሱ ጥያቄ እርምጃ መንግስት ይውሰድልን የሚለው ነው። ግን ደግሞ በፌዴራል አዋጅ የሚፈቅድ ስለሆነ ቢያንስ በማግባባትና ተቀራርበው በመስራት የግንዛቤ ማስጨባጫ ስራዎችን በመስራት ይሄ ነገር ለመቀነስ እየሞከርን ያለ ነው። ስለ ስራ አጥነቱ ግን እንዳልነው አሁንም ተጠናክሮ በግል ዘርፍም ባለሀብቶችን ተደጋጋ መድረክ ተካሂዶ እንዲቀጥሩ እያደረጉልን ያለው በመንግስት ደረጃም የተቻለ ያህል እየተሄድን ያለው ግን ደግሞ በጣም ዝቅተኛ ፋጽመ ኖሮ ቢወሰድ ጥሩ ነው። ድርጅታችን እንደሚታወቀው ከታድሶ በኋላ ገምግሞ ችግር አለብኝ ብሎ ለሕዝቡ ይቅርታ ጠይቆ ወደ ስራ የገባበትና በርካታ ችግሮችን ለመፍታት በእንቅስቃሴ ያለበት ሁኔታ ያለው። ይህ በሚሆንበት ጊዜ ደግሞ ተግዳሮቶች አሉብን። ከአቅም ማነስም ከፋይናንስ እጥረትም ከመዋቅራችን የማስፈጸም አቅም ማነስ ተያይዞ ድርጅቱ የገመገመው በፍጥነት ከመሄድ አኳያ ህብረተሰቡን እያረካ እንዳልሆነ ነው እያየን ያለ ነው። ስለዚህ መድረኮቹ በኩያ ብቻ ሳይሆን በመላ መቀሌ እስከታች አሁን እየቀጠልን ያለው ህብረተሰቡም ግ ክላሪቲ መፍጠር አንዳንድ ማደናገሪያዎችም እዚህ ከተማ አሉ። የህዝቡን ጥያቄ ተገኝ በማድረግ የወጣቱ ጥያቄ ተገኝ በማድረግ የራሱ አጀንዳ ለማራመድ የሚደረግ አንዳንድ ችግሮችም አሉ። እነዚህም ህብረተሰቡ ነቅቶ፣ የህብረተሰቡ ጥያቄና የወጣቱ ጥያቄና የሌላ አጀንዳ መቀላቀል የለባቸውም። የህወሓት ማዕከላዊ ኮሚቴ አባልና የመቀለ ከተማ ከንቲባ የፖለቲካ አማካሪ አቶ ብርሃነ ገብረ ውስ የወጣቶችን ጥያቄ መሰረት አድርገው በጽህፈት ቤታቸው ለሰጠኝ ማብራሪያ አመሰግናለሁ። አለም ፍስሀ ከመቀለ። አለምን ለዘገባ እናመሰግናለን። አድማጮች፣ በምሽቱ ፕሮግራም ለምሽቱ ሁለተኛ አጋማሽ የያዝነው የመጨረሻው ቅንብር ሴቶች እና ቤተሰብ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ልጅና የዋይት ሃውስ ከፍተኛ አማካሪ የሆኑት ኢቫንካ ትራምፕ የአፍሪካ ጉብኝት የሚስተር ትራምፕ አስተዳደር የቀደሙ የአሜሪካ ፕሬዝደንቶች በዓለም ዙሪያ የሴቶችን የወሳኝነት ቦታ ለማጠናከር የተከተሏቸውን ፖሊሲዎች ለመቀጠል ፍላጎት ያለው መሆኑን ለማሳየት የታቀደ እንደሆነ ተነግሯል። ያም ሆኖ ግን ኢቫንካ ወደ አፍሪካ የተጓዙት ፕሬዚደንቱ ቅድሚያ ለአሜሪካ በሚለው ፖሊሲያቸው የውጭ እርዳታን እየቆረጡ ባሉበት ወቅት መሆኑ ነው። የዋይት ሃውስ ሪፖርተራችን ፓትሲ ዊዳኩስ ዋራ ያጠናቀረችውን ዘገባ ቆንጅታየ ለሴቶችና ቤተሰብ ክፍለ ጊዜ አሰናድተዋለች። በዓለም ዙሪያ የሥራ ፈጣሪ ሴቶች ቁጥር ከወንዶቹ የሚበልጥባት አህጉር አፍሪካ ብቻ ነች። የዋይት ሀውስ አማካሪዋ ኢቫንካ ትራምፕም የዋይት ሀውስን ዓለም አቀፍ የኢኮኖሚ መርሃ ግብር ለማስተዋወቅ በታለመው ጉዟቸው በአዲስ አበባ ጉብኝታቸው በሴቶች የተመሰረቱ የንግድ ድርጅቶችን ጎብኝተዋል። የአገር ባህል የቤት ማስዋቢያ ጌጣጌጥና አልባሳት የሚያመርት ፋብሪካን ጎብኝተዋል። የሽመና ስራውንም ሞከር አድርገዋል። የኢትዮጵያን ቡናም ከነ ሙሉ ስነ ስርዓቱ ተሰናድቶላቸው ጠጥተዋል። የሴቶችን አቅም ለመገንባት የሚውል ኢንቨስትመንት ብልህ የልማት ፖሊሲ እንደሆነ እናምናለን። ብልህነት የተሞላው የንግድ ፖሊሲም ነው። ከጸጥታ ጥቅሞቻችንም አኳያ የምንፈልገው ነው። ምክንያቱም ሴቶች የወሳኝነት አቅማቸው ሲገነባ ሰላምና መረጋጋት ለማስፈን ይጥራሉ። ይህን ደግሞ በተደጋጋሚ አስተውለነዋል። ሴቶችን አቅማቸውን በመገንባት የገንዘብ ድጋፍ በማድረግ እንዳያድጉ የሚያደናቅፏቸውን ሕግጋትና ልማዶች እንዲለወጡ ግፊት በማድረግ በተቀጠሩባቸው ስራዎቻቸውም ሆነ በንግድ ዘርፍ እድሎችን መፍጠር የዋይት ሀውሱ የዓለም አቀፍ የምጣኔ ሀብት መርሃ ግብር አንዱ አላማ ነው። በዓለም ዙሪያ ሴቶች የሚከፈላቸው የወንዶቹ 63 ከመቶውን ነው። ከዓለም ሀገሮች ውስጥ ግማሽ በሚሆኑቱ ሴቶች የንግድ ስራዎቻቸውን አሁንም እንደ ወንዶቹ በተመቸ ሁኔታ ማካሄድ አይችሉም። ብድር ማግኘት፣ ውሎች መፈራረም፣ የባንክ ሂሳብ መክፈት ረገድ እንቅፋት ይገጥማቸዋል። የኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴ እንዳስገነዘቡት ሌላው ትልቁ ችግር የትምህርት ዕድል አለመዳረስ ነው። We need, first and foremost, to concentrate on our universities, to have educated women able to graduate. በመጀመሪያ ደረጃ ቅድሚያ ትኩረት ማድረግ ያለብን ዩኒቨርስቲዎች ላይ ነው። ሴቶች በርካታ ችግሮች ስላሉባቸው ዩኒቨርሲቲ ገብተው ትምህርታቸውን አጠናቀው እንዲመረቁ እንዲያስችሉ ማድረግ ይገባል። ባለፈው የካቲት ወር በአባታቸው የተፈረመውና ኢቫንካ ትረምፕ የሚያስተዋውቁት የሴቶች ዓለም አቀፍ ልማትና ብልጽግና መርሃ ግብር በዓለም ዙሪያ እንደ ኤሮፓውያን አቆጣጠር በ2025 ሀምሳ ሚሊዮን ሴቶችን ለምጣኔ ሀብታዊ ነጻነት ለማብቃት እንዲረዳ የመጀመሪያውን 50 ሚሊዮን ዶላር መድቧል። ፕሬዚደንት ትራምፕ በአሜሪካ ፈርስት ቅድሚያ ለአሜሪካ ፖሊሲያቸው የውጭ እርዳታ የሚውል ወጪ እንዲቆረጥ በተደጋጋሚ ግፊት ሲያደርጉ ቆይተዋል። ይሁን እንጂ ይሄኛው የሴቶች ዓለም አቀፍ እድገት መርሃ ግብራቸው አስተዳደራቸው በዓለም ዙሪያ የሴቶችን የውሳኔ ሰጪነት አቅም ለመገንባት የቀደሙ የአሜሪካ ፕሬዝደንቶች ላለፉት አርባ ዓመታት የሰሩባቸውን ፖሊሲዎች እንደተከተለ ጠቋሚ ነው። ቢሮው ዋሽንግተን ዲሲ የሆነው የስትራቴጂያዊ ጥናቶች ማዕከል ሲኤስአይኤስ ተንታኝ ዳንኤል ራንዲ እንደሚከተለው ተመልክተውታል። ስር ነቀል የሚባል አዲስ ነገር ባይሆንም ቀጣይነትን የሚያመለክት ነው። ስለዚህ የኦባማን አስተዳደር የሴቶች ኢኮኖሚያዊ ውሳኔ ሰጭነት ከደገፍክ ለትራምፕ አስተዳደርም እድል ለመስጠት የምሩን ይሆናል በሚል ለመመልከት ፈቃደኛ መሆን ያስፈልጋል። የዋይት ሀውሷ ከፍተኛ አማካሪ በዛሬ የአይቮሪኮስት ጉብኝታቸው ለሀገሪቱ የኮኮ አምራች ኢንዱስትሪ ሴት ሰራተኞች መርጃ የተመደበ ሁለት ሚሊዮን ዶላር ድጋፍ ይፋ አድርገዋል። በዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት ዩኤስኤአይዲና በግል የቾኮላት ኩባንያዎች ቃል የተገባው የገንዘብ እርዳታ በምዕራብ አፍሪካዊቱ ሀገር ነጋዴ ሴቶች ለካፒታል ማግኛ አብዝተው ለሚጠቀሙባቸው የቁጠባ ማህበራት የሚውል እንደሆነ ተጠቁመዋል። ኢቫንካ ትራምፕ በዛሬው የአይቮሪ ኮስት ውሏቸው በዓለም ባንክ የፖሊሲ ጉባኤ ላይ ከመሳተፋቸው አስቀድመው ከዋና ከተማዋ አቢዣን ዘጠና ኪሎ ሜትር ርቀት ላይ የሚገኝ የኮኮ እርሻ ጎብኝተዋል። አመሰግናለሁ ቆንጂት ለዘገባው ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ አጠር አጠር ያሉ መረጃዎችን እናካፍል ጊዜም ከበቃን የፕሮግራሙ መሪን ግብዣ ሙዚቃ ጋብዘን እንሰናበታለን አንድ የዩናይትድ ስቴትስ ዶላር 28 ብር ከ56 ሳንቲም ነው የባንክ መግዣ መሸጫ ዋጋ 29 ብር ከ13 ሳንቲም ነው የኢትዮጵያ ሜቴዎሮሎጂ ኤጀንሲ ባወጣው ትንበያ መሰረት ነገ አዲስ አበባ ከፊል ዝናባማ ትሆናለች ወይም ካፊያ ይኖራታል። ከፍተኛ ሙቀቷ 23 ዝቅተኛው 14 ዲግሪ ሴልሽየስ ይሆናል። ኢትዮሜት ዶት ጂኦቪ ኢቲ ላይ ከ33 የተለያዩ አካባቢዎች የተሰባሰበ መረጃ የያዘ መረጃ ሰፍሯል። እንድትከታተሉ እሱን ጋብዛለን በቅርቡ ቻይና ከዓለም ግዙፏ እንግሊዝኛ ተናጋሪ ሀገር ትሆናለች። ሰሞኑን ከተደረገ ጥናት የወጣ ነው። የተከበራችሁ አድማጮች፣ ዝግጅታችን ሊጠናቀቅ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዲሱ አበበን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም ደናደሩ ከማለታችን በፊት ሙሉ ቀን መለሰን ትእዘዝ በገላይ እንጋብዛችሁ። ደናደሩ